በኢትዮጵያ መንግስት የታሰሩ የፖለቲካ እስረኞች አያያዝ ሁኔታ እየከፋ መምጣቱን ከታሳሪዎቹ ቤተሰቦች በሚሰሙ ቅሬታዎች እየተገለጹ ነው። ዋዜማ ያነጋገረቻቸው የጋዜጠኛው የተመስገን ደሳሌን ቤተሰቦች ተመስገን ከጤናው መታወክ በተጨማሪ በቤተሰቦቹ እንዳይጎበኝና ምግብ እንዳይገባለት በመደረጉ ያለበትን እስር የከፋ ደረጃ ላይ እንዳደረሰው ተናግረዋል። ቤተሰቦቹ ከሚኖርበት 165 ኪሎ ሜትር ርቀት ላይ በሚገኘው የዝዋይ እስር ቤት የታሰረው ተመስገን ይህን ያህል ርቀት እየተመላለሱ እንዲጠይቁትና ስንቅ እንዲያቀብሉት በተገደዱት የቤተሰቡ አባላት ላይ የተጣለ እገዳ ተጨማሪ መንገላታት እንዳመጣባቸው ይናገራሉ። ይህን የመሰለው ድርብርብ ቅጣት በተመስገን ላይ ብቻ የተደረገ አይደለም። ሌሎችም የፖለቲካ እስረኞች ይህን የመሰለ ችግር እየደረሰባቸው እንደሆነ ሲነገር ቆይቷል። ሌላው ታሳሪ ጋዜጠኛው እስክንድር ነጋም ይህን የመሰለ ድርብርብ ቅጣት እንደተጣለበትም ይነገራል። በሽብርተኝነት ሴራ ተካፍለሃል በሚል ሰበብ የ18 ዓመት እስር የተፈረደበት እስክንድር በተመሳሳይ ሁኔታ በቤተሰቡና በጓደኞቹ እንዳይጎበኝ ከመደረጉም በተጨማሪ የሚያነበው መጽሐፍ እንዳይገባለትና ከሌሎች እስረኞች ጋር እንዳይገናኝ ማዕቀብ ሲጣልበት መቆየቱም ሲዘገብ ነበር። ከዚህም በላይ በተደጋጋሚ በጨለማ እስር ቤት ውስጥ እንዲቆይ ሲደረግ እንደነበረም ይነገራል። የፖለቲካ እስረኞች የሉም፣ ማንም ሰው በሚጽፈው ነገር ምክንያት ወይም ባለው የፖለቲካ አመለካከት ሰበብ አልታሰረም እያለ የሚክደው ኢትዮጵያ መንግስት ይህን የመሰለውን ተደራራቢ ቅጣት በእነኚህና በሌሎችም የፖለቲካ እስረኞች ላይ የሚያበዛው ጠንካራ መንፈሳቸውን ለመስበር ባለው ፍላጎት ምክንያት እንደሆነ ብዙዎች የሚስማሙበት ጉዳይ ነው። በእስረኞቹ ላይ ይህን በቀል መሰል ተደራራቢ ቅጣት መፈጸሙ ለብዙዎች በእነዚህ ሰዎች ላይ የሚቀርበው ክስ ፖለቲካዊ ለመሆኑ ማረጋገጫ ነው። እነዚህን ታሳሪዎችም ከሌሎች እስረኞች በተለየ አደገኛ ናቸው ብሎም እንደሚሰጋ የሚያሳይ ድርጊት እንደሚፈጽምባቸው ማሳያ እንደሆነም ለብዙዎች የማያከራክር ጉዳይ ነው። የዞን 9 ጦማርያንና አብረዋቸው ታስረው የነበሩ ጋዜጠኞች ጉዳይ ባልተጠበቀ ሁኔታ መንግስት የቀረበባቸውን ክስ በመተው ከክሱ ነፃ ናቸው የሚል ብያኔ ሰጥቶ ከስር ከመፈታታቸው በፊት ይህንኑ መሰል የተለየ በደል ሲፈጸምባቸው እንደነበረም ሲነገር ቆይቷል። በቅርቡ የዞን 9 ጦማርያን እና የጋዜጠኞቹን መፈታት እንደ ተስፋ ሰጪ በጎ ጅምር አድርገው የሚመለከቱት ቢኖሩም እስካሁን ድረስ ሌሎች የፖለቲካ እስረኞች እንደሚፈቱ የሚያሳይ ፍንጭ የለም። በስር ላይ ያሉበትም ሁኔታ ከቀድሞ በምንም ያልተለየ እንዲያውም እየባሰ መምጣቱን የችግሩ የቅርብ ተቋዳሽ የሆኑ ቤተሰቦቻቸው እየተናገሩ ነው። የዞን 9 ጦማርያንና አብረዋቸው አብረቸው ታስረው የነበሩ ሶስት ጋዜጠኞች ባልተጠበቀ ሁኔታ የመፈታት ጉዳይ አንዳንድ ተንታኞች ዘንድ በገዢው ፓርቲ ውስጥ በተፈጠረ ድንገተኛ ለውጥ ምክንያት የተወሰደ እርምጃ ሊሆን እንደሚችል ግምት አሳድሮ ነበር። ብዙዎችን የሚያስማማው ጉዳይ የኢትዮጵያ መንግስት በዞን ዘጠኝ ጦማርያን እና በተፈቱት ሌሎች ጋዜጠኞች ባቀረበው ክስ ምክንያት የደረሰበትን ዓለም አቀፋዊ ተጽዕኖ ለማርገብ ሲል ብቻ ይህን ያልተጠበቀ ውሳኔ ማሳለፉ ነው። የአሜሪካው ፕሬዝዳንት ባራክ ኦባማ ጉብኝትም ይህንኑ ዓለም አቀፋዊ ተጽዕኖ ከፍተኛ ደረጃ ላይ አድርሶት እንደነበረ ይጠቀሳል። ለዚህ ዓለም አቀፋዊ ተጽዕኖ ምክንያት የነበረው ከሌሎች የፖለቲካ እስረኞች በተለየ ለዞን ዘጠኝ ጦማርያን ይደረግ የነበረው የይፈቱ ዘመቻ በኢትዮጵያ ብቻ ሳይሆን በዓለም አቀፍ ደረጃም ሲወዳደር ብዙ ተሳተፊዎች የነበሩትና ዓለም አቀፍ የመገናኛ ብዙሃንን ትኩረት የሳበም ነበር። በአገር ውስጥ ካለው ስም ይልቅ በውጭ ዓለም ላለው ገጽታው የሚፈራ የሚመስለው የኢትዮጵያ መንግስት እያንዳንዱ የፍርድ የተመዘነ የፈጠራ ክሶቹ ለስላቅ መደረጋቸው ባልጠበቀው ተጽዕኖ ስር መውደቁ ይህን ከባህሪ ውጭ የሆነ ውሳኔ እንዲወስን ያስገድደው ይመስላል። በተመሳሳይ ክስ ወንጀለኞች የተደረጉት ዘላለም ወርቅአገኘሁና ሌሎች ሶስት ጓደኞቹ አለመፈታታቸውም በመንግስት በኩል የተደረገ የአቋም ለውጥ አለመኖሩን ማሳያም ተደርጎ ይቀርባል። ዘላለም ወርቅ አገኘውና ጓደኞቹ የቀረበባቸው ክስ የኢንተርኔት ደህንነት ወይም ኢንተርኔት ሴኩሪቲ ስልጠና ለመውሰድ ማመልከታቸው ነው። ይህንንም መሰል ክስ በዞን 9 ጦማሪያን ላይ ቀርቦ የነበረና መንግስትንም ለከፍተኛ ትችት ያጋለጠው መከራከሪያው ነበር። ይህን ስልጠና መውሰድ የሚሆን ተግባራዊ ማድረግ ከማንኛውም ኢንተርኔት ተጠቃሚ ግለሰብ የሚጠበቅና የኢሜይል መልእክቶችን የሚሆን በኢንተርኔት የሚደረጉ ማንኛውንም የመረጃ ልውውጦች በጠላፊዎች ወይም ሃከርስ እንዳይጠቃ የመጠበቅ የኢንተርኔት አሁኑ ነው። ብዙ ዓለም አቀፍ የሰብአዊ መብት ተሟጋቾች ይህን ስልጠና ለጋዜጠኞችና ሰብአዊ መብት ተሟጋቾች ቢሰጡትም እንደ ወንጀል ሲቀርብ የታየው ግን በኢትዮጵያ ብቻ ሳይሆን አይቀርም። ዘላለም ወርቅ አገኘሁና ጓደኞቹም ይህን መሰል ስልጠና ለማግኘት ያላቸው ምኞት ብቻ ከወንጀል ተቆጥሮ ከአንድ ዓመት በላይ በስር ላይ እንዲቆዩ አድርጓቸዋል። የኢትዮጵያ መንግስት ሀሳብን በነፃነት የመግለጽና የፈለጉትን የፖለቲካ አቋም መደገፍ ወንጀል አድርጎ እንደሚቆጥር በተደጋጋሚ ቢከሰስም የዞን 9 ጦማሪያንን በተመለከተ የተደረገውን አይነት ውጤታማ ዘመቻ ተደርጎበት አያውቅም። አሁን በተመስገን በእስክንድርና በነዘላለም ላይ እየደረሰ ያለውን ችግር ሲገልጹ የሚታዩት በዋነኝነት የቤተሰቦቻቸው አባላትና የቅርብ ጓደኞቻቸው ናቸው። ዓለም አቀፍ የመብት ተሟጋች ቡድኖችም ችግሩ በዞን 9 ተጀምሮ በእነርሱ መፈታት ያቆመ ይመስል ድምጻቸውን ብዙም አያሰሙም። አንዳንዶቹ የድረገጽ መረጃዎቻቸውን እንኳን ወቅቱን በጠበቀ መረጃ አላስተካከሉትም። የእነዚህ እስረኞች ጉዳይ የቤተሰቦቻቸው ችግር ብቻ ተደርጎ መጥተውም ጉዳዩን በአገር ደረጃ ካለ የለውጥ ጥያቄ የነጠለው ይመስላል። በዚህ ወቅት ለዞን 9 ጦማሪያን የተደረገውን ውጤታማ ዘመቻ ለመቃኘትና ለመብት መከበር ብለው ዋጋ እየከፈሉ ላሉ ጋዜጠኞች፣ ጦማሪያን፣ የመብት ተሟጋቾችና የፖለቲካና የሃይማኖት መሪዎች አዲስ ዘመቻ የሚጀመርበት እንጂ ጉዳዩ የተደመደመ አይመስልም። መዝገቡ ኃይሉ ለዋዜማ ሬዲዮ።